sagantaa sana umtaa boriisii walitti tachaa naga jenne nage an soraa ala keeti. በዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሐምሌ 4 2012 ዓ ም ዝግጅታችን ጀመረ። ህዝባዊ ወያነ ሐርነት ትግራይ ከሰላማዊ የፖለቲካ ፓርቲዎች መሰረዝ አለበት ሲል የአማራ ብሔራዊ ንቅናቄ አብን ጠይቋል። እኛ ቲፒኤልኤፍ የሰላማዊ የፖለቲካ ድርድር የሚመጥን አቋም ኑሮችም ወደ ጠረጴዛ ይመጣል ብለን አናምን። ሰላማዊ ትግሉን የመቀጠል ቁመና አለው የለውም የሚለው የሚመራውን ክልል ጋር መጥቶ ማየት ነው። ኢትዮጵያ ውስጥ እኮ እንደ ደሴት ብቸኛ የሆነ ሰላሙን የጠበቀ ህዝብ እና ክልል እየመራ ያለው ህወሀት ብቻ ነው። ቀዳሚው ተናጋሪ የአማራ ብሔራዊ ንቅናቄ ቃል አቀባይ አቶ ጣሂር መሐመድ ናቸው። ቀጣዩ ደግሞ የህወሀት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ናቸው። ሁለቱንም አነጋግረን ዘገባ ይዘናል። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከዝግጅቶቻችን ጋር አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በአርቲስት አጫሉ ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ግለሰብ በቁጥጥር ስር መዋሉ ተገለጠ። የፌዴራል ጠቅላይ አቃቤ ሕግ በትላንትና ዕለት ባወጣው መግለጫ ነው በግድያው ወንጀል እጁ አለበት በሚል ሲፈለግ የነበረው ከበደ ገመቹ የተባለው ተጠርጣሪ በቁጥጥር ስር መዋሉን ይፋ ያደረገው። ተጠርጣሪው በቁጥጥር ስር የዋለው በአዳአ አካባቢ ልዩ ስሙ ድሬ ተብሎ በሚጠራ ስፍራ መሆኑን የጠቆመው መግለጫ የኦሮሚያ ፖሊስ፣ የፌዴራል ፖሊስና የብሔራዊ መረጃ ደህንነት አገልግሎት ከአካባቢው ነዋሪዎች ጋር በመሆን ግለሰቡ በቁጥጥር ስር እንዲውል ማድረጋቸውን ዘርዝሯል። ከዚህ አስቀድሞም በግድያው ወንጀል የተጠረጠሩ ሌሎች ሁለት ሰዎች በቁጥጥር ስር መዋላቸውን የፌዴራል ጠቅላይ አቃቤ ሕግ አዳነች አቤቤ ይፋ ማድረጋቸው ይታወሳል። በዚህ በዩናይት ስቴትስ በሚኒሶታ ዋና ከተማ ሴንት ፖል ውስጥ ኢትዮጵያውያንና ትውልደ ኢትዮጵያዊ አሜሪካውያን ትናንት ምሽት ላይ የሻማ ማብራት ስነ ስርዓት አድርገዋል። ለሀጫሉ ሁንዴሳ ና የእርሱን መገደል ዜና ተከትሎም በብዙ ንጹሀን ላይ ስለተፈጸመው ግድያ ና ጥፋት እንዲሁም ለሀጫሉና ለሌሎችም ቤተሰቦች ሀዘናቸውን የገለጹት ተሳታፊዎች ለኢትዮጵያ መንግስትም ጥያቄ ማቅረባቸው ተገልጧል። ደረጀ ደስታ አጭር ዘገባ ይዟል። በዩናይትድ ስቴትስ በሚኒሶታ ክፍለ ግዛት በሴንት ፖል ካፒቶል ፊት ለፊት የኢትዮጵያን ሰንደቅ ዓላማ ይዘው የተሰባሰቡ ኢትዮጵያውያን ለአርቲስት አጫሉ ና የእሱንም ሞት ተከትሎ በተነሳው ውከት ህይወታቸውን ላጡ ኢትዮጵያውያን የሻማ ማብራት ስነ ስርዓት አከናውነዋል። ከሚኔሶታ ኢትዮጵያ ኮሚኒቲ ማዕከል አቶ ተስፋዬ እንግዳ የዛሬ ዝግጅታችን ለአርቲስት አጫሉ ኩንዴሳ ሞት ምክንያት አንደኛ የእሱን ሞት አስመልክቶ የሀዘን መግለጫ ለመስጠት እና የሻማ ምሽት ለማድረግ በዚሁ ሳቢያ በወገኖቻችን ላይ የደረሰውን እልቂት እና የንብረት ውድመት አስመልክቶ ለወገኖቻችን መቆማችንን ሀዘናቸው ሀዘናችን መሆኑን ሀዘናችን ለመግለጽ እና መንግስት ይህንን እኩይ ድርጊት የሚያደርጉትን ሰዎች ለፍትህ እንዲያቀርብ የመንግስት ዋና ኃላፊነት የዜጎችን ሰላምና ደህንነት እንዲሁም የሀገር ሉዓላዊነትን መጠበቅ ስለሆነ ይህን ተግባሩን አበክሮና ጠንክሮ እንዲሰራ እሱን ለማጠየቅም ጭምር ነው። ዝግጅቱን በሰብሳቢነት ያዘጋጁት ወይዘሪት ሮዛ ዘውዴ በበኩላቸው ቤተሰቦቻቸው በግፍ የተገደሉባቸው ኢትዮጵያውያኖች በሙሉ እና ኢንክሉዲንግ የሀጫሉ ሁንዴሳ ቤተሰቦች ፍትህን እንዲያገኙና የታሰሩት ደግሞ ትክክለኛው ፍርድ እንዲሰጣቸው ፍርዱ በቂም በቀል ሳይሆን ያንተ ዘር የኔ ዘር በመባል ሳይሆን ትክክለኛው በጥፋታቸው ልክ ፍርድ እንዲሰጣቸው፣ ወንድም በወንድም ደም መቀባባት ይብቃ፣ የኢትዮጵያ እናቶች የማልቀስ ነገር ይብቃ፣ ህጻናቶች መገደል ይብቃ የዘር መድሎ ኢትዮጵያ ውስጥ በዘር ማንኛውም በዘር የሚቀሳቀስ የፖለቲካ ፓርቲ በህግ ይታገድልን እና ትዕግስታችን እንደተሟጠጠ ነው። በሰልፉ ላይ የነበሩት ሌላኛዋ ኢትዮጵያዊት ወይዘሮ ሰላማዊት የሚከተለውን ተናግረዋል። ከዚህ በፊት እንደሚደረገው ደግሞ እየተጣራ ነው እየተጣራ ነው እየተባለ ጊዜ እንዳይፈጅ በዚህ በአሜሪካን ሀገርም ያሉትን ደግሞ ሴኔተሮችና ኮንሽስነስ ለመፍጠር ይህንን አጋጣሚ ህዝብ ተጠቅመን ለመንገርና ወደፊት የተቃውሞ ሰልፍ ለማድረግ ሀሳብ አለ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ የረጅም ዓመታት አማካሪያቸው ሮጀር ስቶን የእስር ቅጣታቸው ከሚጀምርበት አንድ ቀን አስቀድሞ በምህረት የወንጀል ማቅለያ አድርገውላቸዋል። ስቶን ፕሬዚዳንት ትራምፕ በተመረጡበት የ2016 ፕሬዚዳንታዊ ምርጫ የሩሲያን ጣልቃ ገብነት ተንተርሶ በተደረገ የወንጀል ምርመራ ወቅት ቃለ መሃላ ፈጽመው ለፌዴራል መርማሪዎች በሰጡት ቃል በመዋሸት ወንጀል ነው ጥፋተኛ ሆነው በመገኘታቸው የተፈረደባቸው ሮጀር ስቶን እስካሁን በነበረው ሂደት ብቻ ብዙ መጉላላት ደርሶባቸዋል ያለው የፕሬዚዳንቱን የምህረት ውሳኔ ተከትሎ የወጣው የዋይት ሀውስ መግለጫ ሌሎች ከጉዳዩ ጋር ተያይዘው በተመረመሩ ሰዎች ላይ እንደደረሰ ሁሉ ሚዛን ለጎደለው አያያዝ ተጋልጠ አሁን ግን ነጻ ሰው ናቸው ብሏል። የፕሬዚዳንቱ ምህረት ስቶንን ሙሉ በሙሉ ከወንጀል ነጻ ባያደርጋቸውም ወደ ዘብጥያ እንዳይወርዱ ግን ከለላ ይሰጣቸዋል። የተቀናቃኙ የዲሞክራቲክ ፓርቲ አባላት የፕሬዚዳንቱን እርምጃ ለወዳጆቻቸው ከለላ የሚያደርግ የህግን መሰረት የሚጋፋ ሲሉ በብርቱ ተችተውታል። በዩናይት ስቴትስ ምክር ቤት የደህንነት ጉዳዮች ኮሚቴ ሊቀመንበር አዳም ሼፍ በዚህ የምህረት እርምጃቸው ፕሬዚዳንት ትራምፕ በዩናይት ስቴትስ አንደኛው ለወንጀለኛ ወዳጆቻቸው፣ ሌላው ደግሞ ለተቀረው ህዝብ የሚሰራ ሁለት አይነት የህግ ስርዓት መኖሩን ግልጽ ያደረጉበት ነው ሲሉ ተችተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ለዩናይት ስቴትሱ የ2020 ፕሬዝዳንታዊ ምርጫ የዲሞክራቲክ ፓርቲ እጩ ጆ ባይደን ቢመረጡ በእርሳቸው የአስተዳደር ዘመን ዩናይት ስቴትስ ከታላቁ የኢኮኖሚ ድቀትና ከሁለተኛው ዓለም ጦርነት ወዲህ ታይቶ የማይታወቅ የኢንዱስትሪ ለውጥ የሚካሄድበት የምጣኔ ሀብት አጀንዳ ተግባራዊ አደርጋለሁ ሲሉ ቃል ገቡ። የሰባ ሰባት ዓመቱ የቀድሞ ምክትል ፕሬዝዳንት የልጅነት ቀያቸው ከነበረችው አካባቢ ጥቂት ኪሎ ሜትሮች ርቀት ላይ ከሚገኝ የፔንሲልቫኒያ የብረታ ብረት ማቅለጫ አቅራቢያ ካለ ስፍራ ሆነው ይፋ ባደረጉ ያደረጉት በዚህ እቅዳቸው የኮሮና ቫይረስ ወረርሽኝ ያስከተለውን የምጣኔ ሀብት ድቀት እንዲያንሰራራ ማድረግ ብቻ ሳይሆን ለዘመናት የዘለቀ ዘረኝነትና ስር የሰደደ እኩልነት የጎደለው አሰራር በአዲሱ የአሜሪካ ኢኮኖሚ ሁላችንም ስንፈጠር እኩል መፈጠራችንም በሚያረጋግጠው ይህች ሀገር በተመሰረተችበት የቃል ኪዳን ሰነድ መሰረት እውን አድርጋለሁ ብለዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሐምሌ 4 2012 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም። የሐጫሉ ሁንዴሳ ግድያ የፌዴራል መንግስቱንና የትግራይ ክልሉን ገዢ ፓርቲ ህወሀትን በአደባባይ መወነጃጀል ይበልጥ አካሮታል። የኢትዮጵያ ሕዝብ ይህንን እውነታ ተደፍኖት ይህንን እውነታ ተደብቆት ኢትዮጵያ እስክትበተን ድረስ ዝም ብሎ በለሆሳት የሚያዩ ሆነ ዝም ብሎ የሚያዩ ሆነ፣ በየቀኑ ወደ ቤታቸው ወይ ወደ እያንዳንዱ ቤት እየገባ ያለውን መከራ፣ ሀገራዊ መከራ ይሆናል። ምንም ምንም የሚያጠራጠር ነገር የለውም። የትግራይ ክልል የፍትህ ቢሮ ኃላፊ እና የህወሀት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ናቸው። ሀገር እንዲፈርስ መስራት ብቻ ሳይሆን አቅዶ ሲንቀሳቀስ የነበረ ቡድን ስለሆነ ኢትዮጵያ አትፈርስም። ምናልባትም የፈረሰችው ኢትዮጵያ የዘራፊ ቡድን ጭንቅላት ውስጥ ነው ያለችው ነው መልሱ። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው። ዘገባ ይዘናል። አሁን ወደ መጀመሪያው ዝግጅት እናልፋለን። ህዝባዊ ወያነ ሀርነት ትግራይ ህወሀት ከሰላማዊ የፖለቲካ ፓርቲዎች መዝገብ እንዲሰረዝ የአማራ ብሔራዊ ንቅናቄ አብን ጠይቋል። አብን እዚህ አቋም ላይ የደረሰው ህወሀት ለዓመታት የፈጸማቸውና አሁንም እየፈጸማቸው ያሉ ድርጊቶች በአማራ ህዝብና ክልል እንዲሁም በመላ ኢትዮጵያ ላይ ከደቀነው አደጋ አንጻር እንደሆነ አስታውቋል። የህወሀት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ በሰጡት ምላሽ ኢትዮጵያን ለሰላምና ለልማት ለማብቃት ለዓመታት መስዋዕትነት የከፈለም ፓርቲ ከሰላማዊ ፓርቲነት ይሰረዝ ብሎ መጠየቅ ክህደት ነው ብለዋል። ፓርቲውን ለማጥፋት ከሚደረጉ እንቅስቃሴዎች አንዱ ነውም ብለዋል። ሀብታሙ ስዩም ሁለቱንም አነጋግሮ ዝርዝሩን ይዟል። የአማራ ብሔራዊ ንቅናቄ አብን፣ ህዝባዊ ወያነ ሓርነት ትግራይ ከሰላማዊ የፖለቲካ ፓርቲዎች ዝርዝር መሰረዝ አለበት ያለበትን ምክንያት ለማስረዳት የፈቀዱት የድርጅቱ የህዝብ ግንኙነት ኃላፊ አቶ ጣሂር ሙሐመድ ናቸው። እሳቸው እንደሚሉት ህወሓት ለዓመታት የፈጸማቸው በደሎችና በቅርቡም እየተሳተፈባቸው ናቸው የሚሏቸው ድርጊቶች አብን የአሁኑ አቋም ላይ እንዲደርስ እንዳደረጉ ያስረዳሉ። እና በህዝባችን ላይ የሚደርሱ አዳዲስ ችግሮችንም ስንመረምር በተለይ በአማራ ብሔራዊ ክልላዊ መንግስት በጎንደር የጥምቀት ጊዜ በቅማንት አማራ ወንድሞች ላይ የተፈጠረ መጠነኛ ግጭት ላይ እንዲሁም በኬሚኪ ኦሮሞ በአጣጊ በኤፍራታና ግድም መሰል ቦታዎች ላይ የተከሰቱ ችግሮች ላይ የአማራ ብሔራዊ ክልላዊ መንግስት የህዝብ ግንኙነት ስራ አልሰራባቸዋል እንጂ በምርኮ በኦዲዮ እና በቪዲዮ ማስረጃዎች በቀጥታ በእጅ አዙር መሳሪያዎችን ጭምር በማስታጠቅ በጎንደር በኩል ሰርገው እንዲገቡ፣ በወሎ በኩል ሰርገው እንዲገቡ በማድረግ በኢፒልፍ አማካኝነት ኦርኬስትሬት የተደረጉ ችግሮች ህዝባችንን ዋጋ ሲያስከፍሉ የቆዩበት መንገድ ለእኛ የተረጋገጠ ሀቅ ነው። አብዛኛውም አማራም ኢትዮጵያን ይህን ይረዳል። ማስረጃዎችን፣ መረጃዎችን አሉ። ለዚህ ቀጥሎ ሰሞናዊ በሆነው ጉዳይም በግልጽ እኛ ጀኖሳይድ ተብሎ በግልጽ በስሙ መጠራት አለበት ብለን እናምናለን። በዚህ መግለጫችን በግልጽ ታጫሉ ሞት ማግስት አይተ ተከታትሏል፣ ሁሉም ሰው ታይቷል። በስቴት ሚዲያው ትግራይ ቲቪ በድምፀ ወያኔ፣ እንዲሁም አፍቃሪ ህወሓት የሆኑ አክቲቪስቶችን ጭምር ጽፉት የነበረው ነገር ጉዳይም በቀጥታ በተለምዶ የኛን ህዝብ መስቀኛ ብሎ በማሳቀቅ በሚታወቅበት አጠራር የአማራ ህዝብ ላይ ያነጣጠረ ቀጥተኛ የሆነ ጥቃት እንዲደርስ ቅስቀሳ ተደርጎ እሱም በተሳካ ሁኔታ ቅስቀሳ ያደረጉ ሰዎች ጥሪያቸው ፍሬ አፍርቶላቸው በተለያየ አካባቢ የሚገኙ አማሮች ዋጋ ከፍለውብናል። በዚህ አጋጣሚ የኦሮሞ ወንድሞችን አልፈዋል። የጉራጌ ወንድሞችን አልፈዋል። ነገር ግን አማራን ላይ ያነጣጠረ የዘር ማጥፋት ቅስቀሳ ተደርጎ እሱን በተሳካ ሁኔታ እነዚህ ሰዎች የዘር ማጥፋት ጥሪያቸው እንዲሳካላቸው ሆኖ ከአቅራቢና ጥንተኛ የኦሮሞ ብሔርተኞች ጋር በመሆን የኢትዮጵያ ቀጥተኛ ኦርኬስትሬሽን የታየበት መጥፎ ድርጊት መሆኑን ደግሞ አሁን ባለው ተጨባጭ ስለተገነዘብን ይህን ሁሉ በደል እያደረሰ ይህን ሁሉ ችግር እየፈጠረ በዚህ ሁኔታ ላይ ህጋዊ ሀገራዊ ፓርቲ ሆኖ የመቀጠል ዝናቴው ተገቢ ነው ብለን ስላላምን ከህጋዊ ፖለቲካ ፓርቲዎች እንዲሰረዝ በድጋሚ ጠይቀናል። ከዚህ በፊትም ጠይቀን እናውቃለን። ከአንድ ዓመት በፊት የአሁኑ ለሁለተኛ ጊዜ ነው የጠየቅንብን ማለት ነው። ህወሓት እስካሁን የትጥቅ ትግል በይፋ ያላወጀ በሚያስተዳድረው ክልል ውስጥም አወዛጋቢም ቢሆን ሰላማዊ ምርጫን ለማድረግ እየጣረ ያለ ድርጅት ከመሆኑ ጋር ተያይዞ የአሁኑ የአብን አቋም የፈጠነና የተካረረ ነው በሚል ለሚነሱ ሀሳቦች አቶ ጣሂር ቀጣዩ መልሰዋል። እንግዲህ የኛ የኛ አቋም የተካረረ ነው የሚሉ ሰዎችን እንግዲህ ሀሳቡን እናከብራለን የትግራይ ላይ ያለውን ሰላም የሚባለው ነገር እኛ ትግራይ ፍጹም ሰላም የሆነችው ፍጹም ሰላም ተፈጥሮ ሳይሆን ፍጹም በሆነ አምባገነንነት ነው ብለን የምናምነው። የትግራይ ወገኖቻችንን በከባድ የሆነ አንባገነናዊ የመብት ጥሰት ላይ እንዳሉ ነው የምንረዳው። በኛ በኩል ምርጫ ማድረግ ዝግጅቱን ማድረግ እንግዲህ የፌዴራል መንግስቱ ስልጣን ነው ነው በህገ መንግስቱ በኤክሴፕሽን እንኳን ለክልሎች የተሰጠ ስልጣን አይደለም። ምርጫ ማካሄድም ሁሉም መገለጫዎች አሁን ምርጫ አደርግበታለሁ ከሚለውም ጀምሮ በወልቃየትና ራያ የመብት ጥያቄ አነሳችሁ ተብሎ በርካታ ሰዎች ማረጋገጥ ይቻላል። ሚዲያዎች መረጃዎች ይኖራችኋል። ከወልቃየት የማንነት ኮሚስ አስመላሾች ጋር ከራያ የማንነት እና የወሰን ኮሚቴዎች ጋር ብትነጋገሩ በርካታ ወጣቶች በራያ በወልቃይት እስር ላይ ነው ያሉት። ከፍተኛ አፈናና ጭቆና ላይ ነው ያለ በፌዴራል መንግስቱ ሀገሪቱ የዲፋክቶ ስቴት በመስረት የሚመስል መንገድ ከፌዴራል መንግስቱ ጋር ፍጹም መናበብ የሌለበት የሁለት ሀገር እስከምንመስል ድረስ በስቴት ሚዲያው እስከሚዘጋ ድረስ ምስክርነቱን የሚሰጡ የስቴት ሚዲያው እየሳየ ምን ያህል ሀገር አፋሽ ጥሪዎች ሲተላለፉበት እንደነበር በኦኤንኤም ዶክተር ብርሃን ምስቀላ በበስኝ ሲናገሩት የነበረውን መስቀኛ ናጥፋ የሚል ቅስቀሳ እኮ ስቴት ሚዲያው ተርጉመው ሲያስተላልፉት የነበረበት ነው። እና ከዚያ አንጻር ሲታይ ፍጹም እና እንዲሁም ህዋቱ ላ ተጠያቂ ለማድረግ እንዲያው በጠላት ምክ መተያየትም ሳይሆን ሎጂካሊ እንዲያው ለማንም ኢትዮጵያዊ በቀናነት ለሚያስብ ይህ ቡድን ይሄደበት ያለው አግባብ በመንግስት በኩል ራሱ ከዚህ በኋላ ትንሽዬ መዘናጋት ተፈጥሮ ጊዜ ከተሰጠው ሀገር አያሰርፍም ብለን አናምንም። ምንም የሚፈጠምም ሆነ የተካረበ መንገድ የለውም። ህዋት ለወደፊቱ ምን አይነት እርምጃዎችን ቢወስድ እንደ ሰላማዊ ፓርቲ ልትቀበሉት ትችላላችሁ? ወደ ሰላማዊ የፖለቲካ ምህዳር ለመመለሰስ ምን ማድረግ አለበት ብላችሁ ትመክራላችሁ? የሚል ጥያቄ የቀረበላቸው የአብን የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ ህዋት ሰላማዊ የፖለቲካ እንቅስቃሴዎችን ለማድረግ የሚያስችል አቋም አለው ብለው እንደማያምኑ ያስረዳሉ። ፓርቲው ከህገ የፖለቲካ ፓርቲነት መሰረዝ ብቻ አይደለም፣ በኛ በኩል ያለው አቋም ፒፒኤልኤፍ እንደ ድርጅት የያዘው አቋም ከምስረተው ጀምሮ ታገልለታለሁ ለሚለው የትግራይ ህዝብን መከራን ያበዛበት ከጎረቤት ወንድሞች የአማራ ህዝብ ጋር ጋር ያጣላው ከቀሪ ኢትዮጵያ ጋር በጥርጣሬ እንዲታይ ያደረገው ድርጅት ከመሆኑ አንጻር በፍጹም ለሰላማዊ የፖለቲካ ድርድር የማይመች መሆኑን ደግሞ አሁን ድረስ እያሄደበት ባለው ሁኔታ እያሳየ ስለሆነ እኛ ፒፒኤልኤፍ ለሰላማዊ የፖለቲካ ድርድር የሚመጥን አቋም ኑሮትም ወደ ጠረጴዛ ይመጣል ብለን አናምን። በእኛ በኩል የትግራይ ህዝብ የኢትዮጵያ ፖለቲካ የሚወክሉት ልጆቹ በቀጥታ ተሳታፊ እንዲሆኑ ሀገር እንዲያስተዳድሩ በጋራ ከሌሎች አማራ፣ ኦሮሞ ወንድሞቻቸው ጋር እንፈልጋለን። መምጣትም አለበት። በፍጹም የትግራይ ህዝብን ትግራይ ወንድሞችን የሚያገል የፖለቲካ ስርዓት እንዲፈጠር አንተባበርም። ነገር ግን ቲፒኤልኤፍ ግለሰቦቹን አይደለም የሚጠየቁት በህጋዊ መንገድ የተጠየቁ ድርጅት ግን መጥፋት አለበት ብለን የምናምን ድርጅት ነው። አቶ አማኑኤል አሰፋ የህወሓት ማዕከላዊ ኮሚቴ አባልና የትግራይ ክልል ፍትህ ጽህፈት ቤት ኃላፊ ናቸው። እሳቸው ፓርቲውን በመወከል ሳይሆን በግላቸው በአበን በኩል ለቀረቡ ክሶች ምላሽ ለመስጠት ተስማምተዋል። መሰል ስም የማጠልሸት ስራዎች ለ27 ዓመታት ተከታትለዋል። ላለፉት ሁለት ዓመታት ደግሞ እንደ አዲስ አገር ሽተዋል ያሉት አቶ አማኑኤል በኢትዮጵያ ሰላምና ልማትን ለማምጣት የላቀ መስዋዕትነት የከፈለን ፓርቲ ከሰላማዊ የፓርቲዎች ዝርዝር ይሰረዝ ብሎ መጠየቅ ክህደት ነው ሲሉ ይሟገታሉ። ከምድረገጽ እንዲጠፋ እንዲሰረዝ እየተደረገ ያለ ውትወታ ክስ በምንም አይነት ማስረጃ ማረጋገጥ የማይቻል የስም ማጥፋት እና የውሸት ክስ ነው ማለት ይቻላል። እያደረጉ ያሉ ኃይሎች ከህዝብ ጋር ያላቸውን ውግንና በየቀኑ እየወረደ እየወረደ እየከሰሩ ህዝብን የሚጠይቃቸው ጥያቄዎች መመለስ ስላልቻሉ ህዝቡን አስተሳሰብ ለማስቀየስ የሚጠቀሙበት ስልት ነው። ፌዴሬሽኑን በማፍረስ አሃዳዊ የሆነ ስርዓት ለመገንባት የሚደረገውን ጥረት አለ። ስለዚህ ለማድረግ ደግሞ ህወሓት ህገ መንግስቱን ለመስከል የከፈለው ከፍተኛ መስዋዕትነት አለ። አሁን ህገ መንግስቱን ለማፍረስ ሲፈልጉ፣ የህብረ ብሔራዊ የሆነ ፌዴራሊዝምን ለማፍረስ ሲፈልጉ ህወሓት በዚህ መልኩ ተሰልፎ እንዳይከርስ የኢትዮጵያ ብሔሮች ብሔረሰቦች፣ ህዝቦች እያነቃ እያደናቀፈ ነው ብለው ስላመኑ የሌለ ውሸት እየደፈደፉ ህወሓትን ለማፍረስ ህወሓትን ከምድረ ገጽ ለማጥፋት የሚያደርጉት ጥረት ነው። ይሄ ግን ከንቱ ልፋት አቶ አማኑኤል አበን በአማራ ክልል የተለያዩ ስፍራዎች ከተፈጠሩ ግጭቶችና ውጥረቶች ጀርባ የህወሀት እጅ አለ ማለቱንም አይቀበሉም። በጣም ውሸት ነው። ህወሓት ለማንንም ህዝብ የሚያዳላ ድርጅት አይደለም የአማራ ጭቁን ህዝብ፣ የኦሮሞ ጭቁን ህዝብ፣ የሁሉንም በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ህዝቦች ሰላም፣ ፍትህ፣ ዴሞክራሲ፣ ልማት የሚፈልጉ ህዝቦች ናቸው ብሎ የሚያምን ድርጅት ነው። የሆነ ክልል ውስጥ ገብቶ እንደሚባለው ህጋዊ ያልሆነ መንገድ ተከትሎ ለማንንም ሊደግፍ አይችልም። ግልጽ የሆነ ትግል፣ ሰላማዊ ትግል የሚያደርግ ድርጅት ነው። ውል ሁሉንም ጸረ ሰላም ኃይሎች ሀይሎች ህግ መያዝ እንዳለባቸው በየጊዜው እየታገለ መስዋዕትነት እየከፈለ የመጣ ድርጅት ነው። አሁን በስልጣን ላይ ያለው ኃይል እና እና አብን የመሰሉ ደጋፊዎቹን ነው። ይህንን የሚፈልጉት ህዝብን የሚጨፈጭፉ ሰዎች እነሱ ናቸው። ህወሀት በዚህ መልኩ ሌላ ነገር ሊሰራ አይችልም። ህገወጥ የሆነ ነገሮች ውስጥ ሊገባ አይችልም። አንድም ማስረጃ ሊቀርብ አይችልም። አንድም አንድም ማስረጃ ያንን የሚያደርግበት ምንም ምክንያትም የለውም። ህወሀት እኮ ያንን ለማድረግ ከፈለገ እጁ ላይ ሁሉም ነገር ነበረ አሁንም የፈለገውን ነገር ለማድረግ የሚያስችለው እድል እጁ ላይ ያለው የትግራይ ህዝብ ብቻ ነው የሚመራው የትግራይ ህዝብ እጣ ፈንታ ብቻ ከህዝቡ ይወስናል። ስለ ሌሎች ህዝቦች አንድም ነገር በዚህ ደረጃ ህገወጥ የሆኑ ስራዎች ሰርቶ አያውቅም። የህዋት ወቅታዊ አቋም ሰላማዊ የፖለቲካ አውድን ለመተግበር የማያስችል ስለመሆኑ በተነሳው ሀሳብ ላይም ተቃውሟላቸው። የህዋት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ በዚህ ዘርፍ የህዋትን ስኬታማነት ለማሳየት ፓርቲያቸው በሚያስተዳድረው ክልል ውስጥ ያለውን ሰላምና መረጋጋት እንደ አስረጂ አቅርበዋል። ኢትዮጵያ ውስጥ እንደ ደሴት ብቸኛ የሆነ ሰላሙን የጠበቀ ህዝብ እና ክልል እየመራ ያለው ህወሀት ብቻ ነው። ህወሀት የሚመራው ክልል አሁን ስለ ልማት ያወራል፣ ስለ መልካም አስተዳደር ያወራል፣ ስለ ዲሞክራሲ ያወራል፣ ስለ ህገ መንግስት የበላይነትን ያወራል። በየቀኑ ስርዓት ያለው የመንግስት ስራና ተጠያቂነትም ፋንክሽናል በሆነ መንገድ መንግስትነት እየመራ ያለው ህወሀት ቢሳም ነው። በኢትዮጵያ ማዕከላዊ መንግስት ወይም የፌዴራል መንግስት ይህንን እያደረገ አይደለም። በየቦታው ያሉ በየክልሉ ያሉ የክልላዊ መንግስታትም እያደረጉት አይደለም። የኢትዮጵያ ህዝብ ያውቋል። የኢትዮጵያ ብሄሮች፣ ብሄረሰቦች፣ ህዝቦች በየቀኑ እየደረሰባቸው ያለ ፍዳ ምስክር ነው። ህያው የሆነ ምስክር ነው። ሁንም ነገር ለማ የሚችልበትን ፍር ነበረ እጁ ላይ የኢትዮጵያ ብሄሮች፣ ብሄረሰቦች ህዝቦች ለዚህ ሀገር አንድነትና ለብሔር ብሄረሰቦች ፍላጎት ሲል ነው ሁሉንም ነገር በሰላማዊ መንገድ ያስረከበውና የተዋው አሁን ሽፍታ ሊሆን አይችልም። በኢትዮጵያ ውስጥ እየተደረጉ ያሉ በጣም ግጭት የሚቀሰቅሱ ኢትዮጵያ ውስጥ ሲቪል ወር ለመለኮስ እየተደረጉ ያሉ ነገሮች ናቸው። የትግራይ ህዝብና ህወሓት ግን ሁሉንም ነገር በትግስት እያለፈው ነው። በዚህ መልኩ እየተከሰሰ ያለው ጥላሸት እየተቀባ ያለው የትግራይን ህዝብ ለማንበርከትና ለማጥቃት የሚደረገው አንዱ አካል ነው። ይሄንን ምንም ምክንያት የለውም። አቶ አማኑኤል አክለውም የህወሓትን እጣ ፋንታ የሚወስነው የትግራይ ህዝብ ብቻ ነው ብለዋል። ህወሓትና የትግራይ ህዝብ በብልሃት እያለፉት እንጂ ከሌሎች ህዝቦች ጋር እንዲጋጭ ክልሉ ብጥብጥ ውስጥ እንዲገባ ሀገሪቱን በሚያስተዳድረው አካል ዓለም ጭምር እንቅስቃሴዎች እየተደረጉም ነው ሲሉም ወቅሰዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አመሰግናለሁ ሀብታሙ። ወደ ተከታዩ ዘገባ እናልፋለን። ሰሞኑን በተለያዩ የኦሮሚያ ክልል አካባቢዎች የተከሰተው ሁከት ምክንያቱ መንግስት የኦሮሞ ጥያቄዎችን በአግባቡ አለመመለሱና ብዙዎችንም ለእስርና ለግድያ ያበቃቸው በመሆኑ በተፈጠረ የሕዝብ ቁጣና እልህ ነው ሲሉ አባገዳ ቱለማና የጉሮ አባገዳዎች ህብረት ዋና ጸሐፊ ጎበና ኦላ አሬሳ ለቪኦኤ ተናግረዋል። ይህ ችግር ሊከሰት እንደሚችል ከወራት በፊት ለመንግስት አሳውቀናል የሚሉት የህብረቱ ዋና ጸሐፊ የአባ ገዳዎች ህብረት መንግሥትና ተቃዋሚ የኦሮሞ ድርጅቶች ተነጋግረው በጋራ እንዲሰሩ ጥረት የማድረግ ፍላጎት ቢኖረውም መንግስት ግን ፈቃደኛ ሳይሆን ጥያቄያቸውንም ሳይቀበል ቀርቷል ብለዋል። የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻ ደግሞ መንግሥት አሁንም ከአባገዳዎችና ከተለያዩ የህብረተሰብ ክፍሎች እየሰራ መሆኑን አመልክተው እንዲህ ያለ ጥያቄ መቅረቡን እንደማያውቁ ገልጸዋል። መንግስት ላይ እየቀረበ ያለው የህዝብ ቁጣ ህግ አላስከበረም በሚል እንደሆነም ተናግረዋል። ደረጀ ደስታ ሁለቱንም ወገኖች አነጋግሮ ተከታዩን ዘገባ አጠናቅሯል። አባገዳ ቱለማና የጉሮ አባገዳዎች ህብረት ዋና ጸሐፊ ጎበና ኦላ ኦሬሳ ሰሞኑን በተለያዩ የኦሮሚያ ክልል አካባቢዎች የተከሰተው ሁከት ምክንያቱ መንግስት የኦሮሞ ጥያቄዎችን በአግባቡ ሊመልስ ባለመቻሉና ብዙዎችንም ለእስርና ለግድያ ያበቃቸው በመሆኑ በተቀሰቀሰ ቁጣና እልህ መሆኑን ተናግረዋል። በኢትዮጵያ ውስጥ በጣም አስቸጋሪ ወቅት ነበረ። እንደውም በኦሮሚያ ውስጥ በጣም አስቸጋሪና አስከፊ ሁኔታዎች እንዳሉ ይታዋል። ያጫሉ ሞቷል። ያጫሉ ሲሞት እንቁ ልጅ ነው ያጣ ነው። እንደ ያጫሉ ያሉት እንቁ ልጆች፣ የኦሮሞ ልጆች በአሁኑ ሰዓት በእስር ቤት ታጉሮ ነው ያሉት። ይሄ ደግሞ የኦሮሞን ህዝብን ያስቆጣል፣ የኦሮሞ ህዝብን ያናድዳል፣ የኦሮሞ ህዝብን ወደ እልክ ያመጣል። እንደ አባገዳዎቹ ህብረት ዋና ጸሐፊ አባባል በኦሮሚያ ክልል እየተከሰተ ላለው ችግር ምክንያቱ የኦሮሞ ህዝብ ከመንግስት ጋር እልህ የተጋባ በመሆኑ ነው። የኦሮሞ ህዝብ ደግሞ ከአንድ ምዕተ ዓመት ተኩል በላይ ታግሎ በትግሉ ስልጣኑን የያዘበት ነው። ስለዚህ የኦሮሞ ህዝብ ሰላም ነው የሚፈልገው። የኦሮሞ ህዝብ አቃፊ ነው። የኦሮሞ ህዝብ ከብሔርና ከብሔረሰብ አብሮ ተሳስሮ የሚኖር ህዝብ ነው። ግን እየነካኩት፣ የኦሮሞን ህዝብን እያበሳጩት፣ ወደ እልክ ውስጥ እንደሚያስገቡት ነው። በአሁኑ ባለው አካሆን ሰባ አምስት አባላት ያሉት የአባገዳዎች ህብረት ዋና ጸሐፊ፣ ሁኔታው በዚህ መንገድ የሚቀጥል ከሆነ እጅግ አደገኛ ነው ባይ ናቸው። በኦሮሞ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች አገሪቷን የሚገዙ ፓርቲዎች ተባብሮ ተሳስሮ ይህንን ነገር ለተሻለ እድገት ለተሻለ ኑሮ ለተሻለ ፓርቲ ማሳለፍ ሲገባ፣ በአሁኑ ሰዓት የሚደረገው ተፎካካሪ ፓርቲዎችም እያሰሩ ታዋቂ ታዋቂ ግለሰቦችን እያሰሩ እያሰደዱ በዚህ ሁኔታ የሚቀጥለው ከሆነ ለወደፊቱ አስከፊ ነው ምለው ሰሞኑን እየተከሰተ ያለው አስከፊ ነገር ግን በመንግስትና በሕዝብ መካከል የተደረገ ግጭት አይደለም። በመንግስት የተከፋም አካል መንግስትን የጎዳበት እርምጃ ሳይሆን ተጎጂዎቹ ንጹሐን ዜጎች ነበሩ። እዚህም ላይ አስተያየታቸውን ተጠየቁ። በአንዳንድ አካባቢዎች የሚደረገው በሰዎች ላይ የሚደረገው ግድያ፣ ንብረት ማቃጠልን እሱ ላይ ያለው አስተያየት ምንድን ነው? ይህን ንብረት ማውደም፣ ንብረት ማቃጠል እልክ ይዞ ነው። የኦሮሞ ህዝቦች እልህን ይዞ ነው። ወንድሙ ከጎን ሲወርቅ አንተ የምታረገውና የምትይዘውና የምትጨብጠው ያሳጣል። ንዴት ያሳጣል። ንዴት እዚህ ላይ ደግሞ ሰላምን ለማስከበር ተመጣጣኝ ያልሆኔ የሚወስደው መንግስት ደግሞ ተመጣጣኝ ያልሆኔ እርምጃ ሲወስድበት ህዝቡ ደግሞ ወደ እልክ ውስጥ ገብቶ ወደ ብሔርና ብሔር ማጋጨት ንብረት ማውደም በዚህ አካውንት ነው ህዝቡ ከመንግስት የሚደረግ ሰላምን ለማስከበር የሚደረገው እርምጃዎችን ማቋቋም አልቻለም። የኦሮሞ ህዝብ ሲያቅቶ እልክ ውስጥ ገብቶ ተናዶ በእልክ የሚያደርጉት ናቸው እንጂ በገዳ ስርዓት የሚተዳደር ህዝብ ነው። የገዳ ስርዓት አቃጥል ሰው ግደል አይልም። ጦርነቱ ውስጥ እንኳን ሲገባ ዋጋ ከተዋጊዎች እንድገል አይፈልግም በር ውክ ይፈትለት እንድሸሽል ለነፍሱ ይላል። ንብረቱን እንዳወጣ ይላል። ይሄ ግን ከመንግስት የሚደረገው እርምጃዎችና የኦሮሞ ህዝብ እልክ ውስጥ ገብቶ እርምጃውን ማቋቋም የማይችሉት እርምጃውን የሚያናድድ እንደው ህዝብን በቂ በውሀም ማበተን ይቻላል። በአስለቃች ጊዜም ማበተን ይቻላል። በሀሳብም ሀሳብን ተለዋውጦ ማበተን ይቻላል። ቀጥታ ንፁሃኑ ህዝብ ባዶ እጅ ላይ መከሬትና ክላሽ አፕዴት ሲታረብ፣ አዎ የሚወሰድባቸው እርምጃ ማቋቋም ሲያቅታቸው ነው የሚያደረጉት። ይሄ ነው የምለው። ስለዚህ ይሄን ድርጊት ይደግፋሉ ማለት ነው። ሌላውም አጸፋውን ለመውሰድ ይነሳና ከዛ ወደ ግጭት ያመራል። እንዲህ ያለ ነገር ማንኛውም ነገር ይከሰታል፣ ች ይከሰታሉ በዚች ዓለም ላይ የምንሰራው ስራዎች መጥፎም ስራ አለ ጥሩ ስራም አለ ይህ አሁን ደግሞ ኦሮሞን ህዝብን ያጋጠመ መጥፎ ነገሮች ናቸው። መጥፎ ነገሮች በአገር ሽማግሌነት በግጭት አስወጋጅና አስታራቂነት የሚታወቁት አባገዳዎች በእንዲህ ያለ ጊዜ በተለይም አሰቃቂ ችግሮች በሚደርሱበት ጊዜ ለመሆኑ ራሳችሁ ምን እያደረጋችሁ ነው የሚል ጥያቄ አንስቼላቸው ነበር ለዚህም ተጠያቂ ያደረጉት አሁንም መንግስትን ነው የአባገዳዎቹ ህብረት እንደ ኢትዮጵያ አቆጣጠር በ2006 ዓ.ም የኦሮሞዎችን ህብረት ለማጠንከር ተብሎ በመንግስት የተቋቋመ መሆኑን ገልጸው አሁንም በመንግስት ፈቃድና ፍላጎት የሚንቀሳቀስ መሆኑን ተናግረዋል እንሰባሰብና ስለዚህች አገር እንማከር ማቴ እንፍጠር ብሌን እንኳን ብንሰባሰብ እኔ ነኝ ያቋቋምኩት እኔ ነኝ ያደራጆች እኔ ነው የምሰበስበው እንጂ ማሰብሰብ አትችሉም ብሎ እስከማገድ ድረስ ደርሰናል። አሁን ታግዳቸዋል ማለት ነው። ታግደናል አሁን ማለት መንግስት፣ እኔ ነኝ ይሄንን አምጥቼ አንድ ላይ ያቋቋምኩት ማሰባሰብ አትችልም ማለት። እኔ አሁን የቱለማ አባገዳ ነኝ ሌሎችን ጠርቼ ማወያየት አትችልም ይሄው ነው ከመንግስት የሚሰጠው መልስ። ከመንግስት የተሰጣቸው ምላሽ ይህ መሆኑን ለማረጋገጥና መንግስትም ተጠያቂ ሆኖባቸዋል ስላሉት ሌሎችም ጉዳዮች በአባገዳዎቹ ህብረት ዋና ጸሐፊ ጎበና ኦላ ኦሬሳ የተነሱትን ስሞታዎችና ጥያቄዎች በመያዝ የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻን አነጋግሬያለሁ። እሳቸው ያሉን እንደ አጫሉ ያሉ እንቁ ልጆች እስር ቤት ታጉረው ነው ያሉት ይህ ህዝቡን ያስቆጣል። የህዝብ ቁጣ ይቀሰቅሳል። ይህ ቁጣ ይቀጥላል። ይህ እንዳይሆን ከመንግስት ጋር ለመነጋገር ፍላጎት ነበረን። መንግስት ግን ፈቃደኛ አልሆነም። ይህ እንደሚመጣ ከሶስት ወር በፊት ተናግረን ነበረ። መንግስት ጨርሶ ሊሰማን አልቻለም ብለዋል። ምን ይላሉ? እዚህ ላይ የእርሱ አስተያየት ምንድን ነው? እኔ አርቲስት ያጫሉን የሚመስል ንቁ ታስሯል የሚባለው ከእውነት የራቀ ነው። እንቁ የሆነ ሰው የሚታሰርበት ምክንያት ስለማይኖር ማለት ነው። ሃጫሉ የነጻነት ታጋይ ነው። ለህዝቦች ራሴን በራስ ማስተዳደር የታገለ ያታገለ ጀግና አርቲስት ነው። የነጻነት ታጋይ ነው። ከዛ ውጪ እንደሱ አይነት ሰው የሚታሰርበት ምክንያት አይኖርም። እነሱን ሲያስር የነበረ ሲያሳስር የነበረ ስርዓት ለአንዴና ለመጨረሻ ጊዜ ፈርሷል። በወያኔ ስራ ሲደረግ የነበረ ካልሆነ በስተቀር አሁን ማንኛውም ሰው በክልላችን የሚያዘው በወንጀል ሲጠረጠር እና ከወንጀል ጋር ተያዥነት ያለው ሲሆን ማንኛውም ሰው የህግ በላይነትን ለማስከበር ሲባል ይያዛል። የማያዝበት ምክንያት አይኖርም። ከዛ ውጪ ግን እንቁ የሆነ ሰው ወደ ጸጥታ ማደፍረስ አይሄድም፣ ወደ ወንጀል አይገባም። ወደ ወንጀል ሲገባ ደግሞ ማን ይሁን ማን በህግ ፊት እኩል ስለሆነ ተጠያቂ ለማድረግ የተሰራ ስራ ካልሆነ በስተቀር የተለየ ጥያቄ ለመንግስት ቀርቦ መንግስት ያልተቀበለባት ጊዜም የለም። እንደዚህ አይነት መረጃ በጣም የተሳሳተና ህዝብንም ሊያሳስት የሚችል ነው ብዬ ነው የምወስዱ። ከዚህ በፊት ከሶስት ወራት በፊት እሳቸው ያሉትን ነው ነግሮት ጀምሮ አገር ውስጥ ያሉ ተቃዋሚ ፓርቲዎች መንግስት ተነጋግረው አገሪቱን ችግር መፍታት ሲገባ ይህ ሁኔታ መቀጠሉ አሳዝኖናል እና ለዚህ ተጠያቂው መንግስት ነው። ይህ ጥቃት አሁን እየተፈጸመ ያለው ንብረት ማቃጠል፣ በሰዎች ላይ የሚደርሰው ጉዳት በሚመለከት የእሳቸውን አስተያየት ጠይቀናቸው ነበር። ይህ ጉዳይ ህዝብ ቁጣውን የገለጸበት መንገድ ነውና እና አሁንም መንግስት ላይ የሚፈጽመውን እስር፣ በየእስር ቤቱ ማጎርና መግደል ካላቆመ ሊቀጥል ይችላል ነው ያሉኝ። ይሄ የሟርተኞች ሴራ ነው ነው የምንለው በሀገራችን ላይ የህዝብ ቁጣም የለም። ህዝብ ወደ ቁጣ የሚገባበት የለም። ህዝብን የሚያስቆጣ ነገር ካለ የህግ በላይነት ያለመከበር ጉዳይ ነው። ማንኛውም ጉልበተኛ በየሰፈሩ ህዝብን እያሳደደ ህዝብን ከቤቱ እያፈናቀለ እየዘረፈ እየገደለ እያለ ህዝብን ቁጣ የዳረገው መንግስት የህግ በላይነትን አለማስከበሩ ካልሆነ በስተቀር መንግስት የህግ በላይነትን በማስከበር ሂደት ከህግ የወጣ ነገር ወይንም የማይገባውን ነገር ሰርቷል የሚል ግን ገማም የለንም። እንደዚህ አይነት ነገርም የለም። የህዝብ ቁጣም ቢኖር የህግ የበላይነት መከበር አለበት፣ መንግስት ያለበት ሀገር መምሰል አለበት። የሀገር ማንኛውም ጉልበተኛ በየሰፈሩ በየመንደሩ ህዝብን እያሸበረ መኖር የለበትም የሚል ነው ህዝቡ የተቆጣው፣ የተቆጣው መንግስትን። ማንኛውም ሰው ሲያዝ ሲታሰር በህጋዊና በህጋዊ መንገድ ነው። ከህጋዊና ከህጋዊ መንገድ ውጭ የሚታሰር የሚያዝ ሰው የለም። እንግዲህ በአባገዳ መልክ የሚያቀርቡት ከሆነ የአባገዳ ስራቸውን መስራት ቢችሉ፣ ማስታረቅ ቢችሉ፣ ማስተባበር ቢችሉ፣ መምራት ቢችሉ ወደ ቁጣ የሚገባበት ምክንያት አይኖርም። የአባገዳ ስርዓት የሚታወቀው በማስታረቅ ነው፣ በማገላገል ነው፣ በማቀራረብ እንጂ በማወጅ አይደለም። እየተቆጣ ነው ህዝብ ገና ወደ ቃጠሎ ገና ወደ አደጋ ገና ወደ ሌላ እንገባለን፣ ወደ ሽብር እንገባለን ብሎ መንዛት ሳይሆን የሚያደርጉት ህዝብን የማቀራረብ ስራ ነው መስራት ያለባቸው። መንግስትም ቢሆን ማንም ቢሆን በሰላማዊ መንገድ መሆን አለበት ብሎ የሚያስታግስ ነገር ማድረግ አለባቸው እንጂ ህዝቡ ተቆጥቷል ለቁጣ ብሎ ነው ቤት ያቃጥለው ንብረት ያወደመ የሚለው ነገር በፍጹም መሰረታ ቤት ነው፣ ሀሰትም ነው፣ ሊሆንም አይችልም። ንብረት ያወደሙ ያጠፉ፣ ያቃጠሉ፣ የዘረፉ ሀይሎች ይታወቃሉ። በራሱን ከዚህ ሀገር ከዚህ በፊት በሰላማዊ መንገድ ህዝብን የህዝብን ጥያቄ መመለስ ያልቻለና ህዝብ ያባረረው ሀይል የክልላችንን ሸኔ ብሎ ራሱን የሚጨራውን ወገን በማደራጀት የክልሉን ሰላም በማናገር ብሄርን ከብሄር ሃይማኖትን ከሃይማኖት ጋር አጋጭቶ ጥቅም ለማግኘት የተንቀሳቀሰ ኃይል ነው እንጂ ንብረት ያወደመው ህዝቡ አይደለም። ህዝብ ያወደመ ንብረት የለም። ቁጣውን በንብረት ማውደምን አልገለጸም። ለማቀራረብ ሞክረን ነበረ። ተቃዋሚ ድርጅቶችና መንግስትን የሽምግልና ስራችንን ለመወጣት ሙከራ አድርገን ነበረ። መንግስት ግን ጨርሶ እኔ ነኝና ያቋቋምኳችሁ እኔ ስፈቅድላችሁ ብቻ ነው ማነጋገር የሚችለው በሚል ጨርሶ ሊያነጋግረንም አልፈለገም። ወደ ሶስት ወራት ያህል ዘግቶናል ል ብለዋል። ይሄኛውን ማንም እንደጠየቁ ማን መልስ እንዳልሰጣቸው ባላቅም ሽምግልና የሚሸማገሉ ኃይሎች በመሀል ተገኝተው ማሸማገል መቻል አለባቸው። የአንድ ወገን ሽምግልና የለም። የአንድ ወገን ሽምግልና ማለት ፓርቲን እና ፓርቲን በሽምግልና ማየት የሚቻል ከሆነ እንግዲህ ፓርቲዎች የራሳቸውን ፕሮግራም ትተው የራሳቸውን ስትራቴጂ የነደፉትን ፖሊሲ ትተው በሽምግልና ከፓርቲ ጋር ይታረቃሉ የሚል እውነት የለኝም። ይሄ የአጀንዳ ጉዳይ ነው። ግን ደግሞ የተጣላ ሰው ካለ የተጣላውን ሰው በሽምግልና ማስታረቅ ይቻላል። የተጣላውን ሰው ደግሞ ስታስታርቅ ሁለታቸውን ያጣላን ነገር ለይቴ በእራሴ ይዜ ነፃ ሆነ ስትቀርብ ነው ማስታረቅ የሚችለውና የትኛውን ለማስታረቅ ሞክረው እንዳልተሳካላቸው ባላክም ግን ማስታረቅ የሚባለው ከፓርቲን ከፓርቲ ጋር በምን በምን መስፈርት ነው የሚያስታርቁት? ፓርቲ የራሱ አቋም አለው፣ የራሱ ተልእኮ አለው፣ ያንን የሚያስፈጽምበት ስትራቴጂ እና ፖሊሲ አለው፣ የራሱን ህገ ደንብ አለው። ያንን ያለውን ፓርቲ በህገ ደንቡ በስትራቴጂው መሰረት ለህዝቡ ቀርቦ ህዝቡ ወስኖ የወሰነውን የህዝቡ ውሳኔ የሚቀበል እንጂ በአስታራቂ የሚኬድበት አይመስለኝም። ጥያቄውም አግባብነትም ያለው አይመስለኝም። የተጣላ ወገንን ለማስታረቅ ከሆነ ደግሞ ማንም ጠይቀው መልክ እንዳልሰጣቸው እርግጠኛ ባለንኩበት በዚህ ላይ ምንም ማለት አልችልም። እንግዲህ እሳቸው በመቀጠል አሁን መንግስት ሁኔታዎችን በሀይል እና በመሳሪያ ለመቆጣጠር ነው የፈለገው። በርካታ ሰዎችን በማሰር ነው መቆጣጠር የፈለገው፣ እና በሀይል የሚመለስ ጥያቄ የለም ነው የሚሉት። በሀይል የሚመለስ ጥያቄ አለመኖሩን የሚያምኑ ከሆነ በሀይል ጥያቄያቸውን የቃኑ ሽብር እየፈጠሩ እየገደሉ እያስገደሉ ያሉትን ለምን አላስጠነቀቁም? የሚል ጥያቄ በጥያቄ እመልሳለሁ። አሁን እናንተ ከአባገዳዎች ከሀገር ሽማግሌዎች ጋር መንግስት ማለቴ ነው እናንተ ስል ከአገር ሽማግሌዎች ጋር አሁን የተፈጠረውን ችግር ለመፍታት መንግስት በራሱ በኩል ከሚያደርገው አንዳንድ እርምጃዎችን ሕግ በማስከበር በኩል ከሚያደርጋቸው እንቅስቃሴዎች ውጭ የአገር ሽማግሌዎችን የአካባቢ ተወላጆችን እንደዚህ አባገዳዎችንም ራሳቸውንም ጭምር ጨምሮ ለማነጋገር የሚያደርገው ጥረት አለ በእናንተ በኩል? አባገዳዎች፣ ገዳዎች፣ ሀደፊቄዎች፣ ቄሮች፣ ምሁራን፣ በየደረጃው የሀገር ሽማግሌዎች፣ የሃይማኖት አባቶች በየደረጃው እየተወያዩ ነው ያሉት። አባገዳዎች እያንዳንዱ የትኛው አባ ገዳን አሰባስቦ የትኛውን አባገዳ ገዳ አወያይቶ ይሄን ሪፖርት እንደሚያቀርብ እኔ እርግጠኛ አይደለሁም። በየከተሞቹ በየዞኖቹ የአባ ገዳዎች ውይይት አለ። የሀገር ሽማግሌዎች ውይይት አለ። እነሱ እያሉ ያለች የህግ የበላይነት በዚህ ሀገር መከበር አለበት። ሁለት መንግስት በአንድ ጊዜ ሊኖር አይችልም። ሁለት ተጣጠቂ ሀይል በአንድ ጊዜ ሊኖር አይችልም። ሁሉም ሰላማዊ በሆነ መንገድ መንቀሳቀስ የሚፈልግ ካለ በሰላማዊ መንገድ መሳሪያውን አስቀምጦ ወደ ጠረጴዛ ዙሪያ መምጣት አለበት። ይህንን ያላደረገው መንግስት ነው። ይህንን ባለማድረጋችሁ ንብረታችን እየወደነ ነው፣ እየሞትን ነው፣ ከልማታችን እየተስተጓጎልን ነው ብለው ጥያቄ እያቀረቡ ያሉት ህዝቦች ናቸው። እና አባገዳዎች በየደረጃው እየተወያዩ ነው። ለሚዲያም ግልጽ የሆነ አቋማቸውን እየገለጹ ነው። አባገዳ ጎበናም በዚህ ደረጃ በሀገር ውስጥ ሚዲያ በዚህ መልክ እየተናገሩ ነው የሰማሁት። እኔ አሁን የኛ ወጣ ያለ ከሄድ እንደሚመጣ አላክም። በየደረጃው እየተወያየ ያለው የሀገር ሽማግሌዎች የአባገዳዎችና የሃይማኖት አባቶች ውይይት እያደረጉ ከበየደረጃ ያለው መዋቅር ጋር ለእኛ ጋር እየተወያዩ ያለበት ሁኔታ ነው ያለው። ለአሜሪካ ድምጽ ራዲዮ፣ ደረጀ ደስታ አመሰግናለሁ ደረጀ። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ አት ቪኦኤ አምሀሪክ ብላችሁ መከታተል ትችላላችሁ። ተከተሉን፣ ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድኋቸው ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሩ ንጉሡ ታምሬ ነው። ወደ ተከታዩ ዘገባ አላሻግራችሁ። ቀድሞውንም በተለያየ ጉዳይ አጥብቀው ሲወቃቀሱና ሲወራረፉ የቆዩት የኢትዮጵያ ፌዴራል መንግስትና የትግራይ ክልል ገዢ ፓርቲ ህወሀት ከሀጫሉ ሁንዴሳ ግድያ በኋላ በይፋ መወነጃጀል ጀምረዋል። የፌዴራሉ መንግስት ለሀጫሉ መገደልና ለተፈጠረው ትርምስ ህወሀትንና ኦነግሸንን ሲከስ ህወሀት ደግሞ በአንጻሩ ፌዴራሉን መንግስት ተጠያቂ ያደርጋል። ለመሆኑ ሁለቱን የሚያነሷቸው ነጥቦች ምንድን ናቸው? ጽዮን ግርማ በተከታዩ ዘገባ ተዳስሰዋለች። በቅድሚያ የህወሀት ስራ አስፈጻሚ ኮሚቴ ያወጣው መግለጫ ይዘት ምን እንደሚመስል ሊያስደምጠን ዘጋቢያችን ሙልጌታ ጽብሀ መስመር ላይ ይገኛል። ሙሉጌታ እንደምናመሸ እንደምናመሸ ሲሆን በቀጥታ ወደ ጥያቄ ልግባ የህወሓት ስራ አስፈጻሚ ኮሚቴ ከድምፃዊ ሀጫሉ ሁንዴሳ መገደሉን ተከትሎም በኢትዮጵያ ከተቀሰቀሰው ተቃውሞና አለመረጋጋት በኋላ እሮብ ዕለት መግለጫ አውጥቷል እስቲ የዚህን መግለጫ ይዘት ታብራራልን ለአድማጮቻችን የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ ኮሚቴ መግለጫ በአረስት አውጥተውለታል። አረስቱ ደግሞ በሀገርና ህዝብ ላይ ለደረሰውና ለሚደርሰው ጥፋት ብቸኛው ተጠያቂ የአራት ኪሎ አምባገነናዊ አህዳዊ ቡድን ነው በማለት ነው መግለጫውን እንደ አረስት የሰጠው። ለፌዴራል መንግስቱ ጠንከር ያሉ ትችቶች የያዘ ነው የህወሀት መግለጫ። ኢትዮጵያ በፖለቲካ በኢኮኖሚ፣ በማህበራዊ ላይ ትላልቅ ለውጦችና ድሎች ተመዝግበው ነበር በማለት ነው መግለጫውን የሚያስታውቀው እነዚህ ድሎች ግን በፌዴራሉ መንግስት በመግለጫው አጠራር ደግሞ የአራት ኪሎ አህዳዊ ኃይል ተነጥቋል ሲል ነው የገለጸው። ባለፈው ሳምንት የአርቲስት ሃጫሉ ሁንዴሳ ግድያ ደግሞ ለእሱ ያወገዘው መግለጫው ከግድያው በኋላ በህዝብ ከፍተኛ ቁጣ እንደተነሳ ነው የገለጸው። መግለጫው ህዝቡም አሁን በስልጣን ላይ ያለው አካል ገለል በልልን እያለ ነው በማለት ነው የገለጸው። የህወሀት መግለጫው የህዝብ ተቃውሞ ለማተንም በአሁኑ በቅርቡ ጊዜያት የኢንተርኔትና የስልክ አገልግሎት ተቋርጧል ብለው ወጥሷል። መግለጫው በተጨማሪም የክልሉ ሚዲያዎች ጨምሮ ማለትም የትግራይ ቴሌቪዥንና ድምጽ ወያነ እንዲሁም የኦሮሞ ሚዲያ ኔትወርክ መዘጋታቸውን አፈና ነው በማለት ነው የተቃወመው። የህዝባዊ ወያነ ሀርነት ትግራይ ስራ አስፈጻሚ ኮሚቴ ያወጣውን መግለጫ በተጨማሪ በአሁኑ ጊዜ ትልቅ አጀንዳ በሆነው በኢትዮጵያ ህዳሴ ግድብ ላይ ትኩረት በማድረግም መግለጫው አውጥቷል። የህዳሴ ግድብ ለስልጣን ሲባል ተክዷል በማለት ነው የህወሀት ስራ አስፈጻሚ ኮሚቴ ያወጣው ይህንን በህዳሴ ግድብ ላይ በድርድር ስም የፈጸመውን ክህደት ለመደበቅና ያነገደ በስልጣን ላይ ለመቆየት የሚያደርገውን ጥረት ነው በማለት ነው የወቀሰው። ይህንን ደግሞ ከመላው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በተለይ ደግሞ ከኦሮሞ ህዝብን የተነሳውን ተቃውሞ ለማክሰል የተለያዩ ሰዎች እየታሰሩ ናቸው እየተገደሉም፣ እንዲሁም ደግሞ እንዲሳደዱ እየተደረጉ ናቸው በማለት ጠንከር ባለ መልኩ ነው መግለጫውን የሚወቅሰው። ከዚህ ጋር ተያይዞ ደግሞ የሰላማዊ ትግል መድረኮች ቀረውት በአሁኑ ጊዜ በአምባ ገነናዊ ኃይል ብለው በገለጸውን እንደተዘጋ ነው የህወሀት መግለጫ የሚያስታውቀው። ከዚህ ጋር ተያይዞ በሀገሪቱ የተፈጠረው ችግር እየተፈጠረም ያለ፣ በቀጣይ እንደሚፈጠር ማንኛውም ጥፋት ተጠያቂ የስልጣን ጥሙን ለማርካት በህዝብ ላይ ውንብድና እየፈጠመ ያለው አምባ ገነናዊ አሃዳዊ ቡድን ነው በማለት ነው የሆነች የህወሀት መግለጫም መግለጫውን ስናየው ለትግራይ ህዝብ ብሎ ባስተላለፈው መልእክት የራስን ዕድል በራስ የመወሰን መብትን ለማስከበር በክልል ደረጃ ምርጫ እንደሚከል ለዚህም ደግሞ ዝግጅቶች እየተደረጉ መሆኑን ነው እያስታወቀው። የህወሀት መግለጫም የፌዴራል መንግስቱ ከዚህ ጋር ተያይዞ የትግራይ ህዝብ ለማንበርከክ ከውጭ ሀይሎች ጋር በመተባበር እየሰራ ነው በማለት ነው የወነጀለው። የትግራይ ህዝብ በሚፈጠርበት ጫናም ሌላ አማራጭ እንዲያይ እየተገፋ ነው በማለትም ገልጿል። መግለጫው ሌላ አማራጭ የሚለውን ምን እንደሆነ በግልጽ አላስቀመጠም። ለዓለም አቀፍ ማህበረሰብን ጥያቄ አቅርቧል። መልእክትም አስተላልፈዋል፣ ለዓለም አቀፉ ማህበረሰብ በኢትዮጵያ ከጊዜ ወደ ጊዜ ወደ አስከፊ ቀውስ እየገባች ትገኛለች ብለዋል። አገሪቱን ወደ ዲሞክራሲ እንዲያሸጋግራት ወይም አሸጋግራት አለው በማለት የተለያዩ እንቅስቃሴዎች ሲያደርግ የቆየ ቡድን ያለውን በተለይ በአሁኑ ጊዜ ያለውን የፌዴራሉ መንግስት ቡድን እያለ ወይም ደግሞ የአራት ኪሎ አሀዳዊ ቡድን እያለ ነው የሚገልጸው መግለጫ አሁን ከኖቤል ሽልማቱን ጋር በተያያዘ የተቀበለውን መሪ ስልጣኑን ለማደላደል ፊልም ነው የተቃወመው። የኖቤል ሽልማቱን ደግሞ በማጭበርበር እና በመደለል የተገኘ ነው በማለትም ያወግዘዋል። ከአሁን ካሁን በፊት እንደሚታወቀው ኖቤል ሽልማቱን ተያይዞ የተለያዩ ነገሮችን ሲያነሱ ነበሩ አመራሮቹ። አሁንም ደግሞ የኖቤል ሽልማቱን የተሰጠውን በማጭበርበር ነው በማለትም ሲያወግዘው ነበረ። በአሁኑ ጊዜ የተፈጠረውን ችግር ተስቶ ደግሞ ኢትዮጵያ ወደ መበታተን ልታምራ ስለምችል የዓለም አቀፉ ማህበረሰብ እዚህ ላይ የራሱን ድርሻ ቢወጣ ደግሞ ጥሪው ያቀርባል። የህወሀት መግለጫ ሁልጌታ እናመሰግናለን። የትግራይ ክልል ፍትህ ቢሮ እና የህወት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ባልደረባችን የአማራ ብሔራዊ ንቅናቄ አብን ያወጣውን መግለጫ በተመለከተ ባነጋገራቸው ወቅት የሰጡት ማብራሪያ አለ። ከዛ ላይ ተመሳሳይ ሀሳብ ያለው ክፍል ስላለ እሱን እስቲ እናስደምጥ። ኢትዮጵያ ውስጥ እየተደረገ ያለው የትግራይ ህዝብ ኢትዮጵያዊ አይደለም የሚል ግልጽ የሆነ መልዕክት ነው እየተላለፈ ያለው። የትግራይ ህዝብ ኢትዮጵያዊ አይደለም። ኢትዮጵያ ከተፈጠረች ከመስጠር ጀምሮ የኢትዮጵያ ህልውና እስከ ማረጋገጥ ድረስ በዚህ ሀገር ለዘመናት መስዋዕትነት አልከፈለም መሄድ ክህደት እየተፈጸመ ነው። ከፍተኛ የሆነ ክህደት እየተፈጸመ ነው። የኢትዮጵያ ህዝብ ይህንን እውነታ ተደፍኖት፣ ይህንን እውነታ ተደብቆት ኢትዮጵያ እስክትበተን ድረስ ዝም ብሎ በለወሳ የሚያዩ ከሆነ ዝም ብሎ የሚያዩ ከሆነ በየቀኑ ወደ ቤታቸው ወይ ወደ እያንዳንዱ ቤት እየገባ ያለውን መከራ ሀገራዊ መከራ ይሆናል። ምንም ምንም የሚያጠራጠር ነገር የለውም። ትላንት የተፈጸሙ ግፎች በአንድ ዜጋ፣ በአንድ ብሄር ሊሆን ይችላል። በየቀኑ ግን ወደ እያንዳንዱ ይመጣል። እነዚህ ሰዎች ትላንት መሰላል ሆነው ወደ ስልጣን ያመጧቸው ሰዎች እንኳን አይተውም ክደዋል፣ ይገድላሉ፣ ጭፈጭፋሉ። ስለዚህ ይህንን ውሸት ይህንን ክህደት በምንም ማስረጃ ማረጋገጥ አይቻልም። በጣም ትክክል አይደለም፣ ስህተት ነው። ሕወሓት እየታገለ ያለው ሰላማዊ በሆነ መንገድ ነው። ሕወሓት ፋንክሽናል ሆኖ ፋንክሽናል የሆነ መንግስት እየመራ ነው ያለው ህዝቡም ወደ ሰላም እንዲገባ ኢትዮጵያ ውስጥ ስለ ልማት እያወራ ያለ መንግስት ያለው ማን ነው? ሰላሙን የጠበቀ ያለው መንግስት ማን ነው? ስለዚህ በዛ አይነት መልኩ የተሰለፈና ህጋዊ ያልሆነ መንገድ የሚከተል ሰላምን የሚበጠብጥ ድርጅት ያንን በአንድ ክልል ማረጋገጥ ይችላል። እነዚህ ሰዎች ሕወሓትን በማዳከም የህወሀትን ከገጸ ምድር በማጥፋት የትግራይን ህዝብ ለማንበርከት ነው። ያንን መላ ያንን ስልት ደግሞ ሰርተዋል። ኦህዴድን ኦነግን በማዳከም የኦሮሞ ህዝብ በዚህ ደረጃ እንዲገኝ አድርገዋል። ብአዴንን እና ሌሎች ብሔራዊ ድርጅቶችን በማዳከም በመበተን የአማራ ህዝብ በዚህ ደረጃ እንዲሆን አድርገዋል። ደኢህዴንን በመበተን የደቡብ ክልል ብሔር ብሔረሰቦች በዚህ ደረጃ እንዲሆኑ አድርገዋል። ሁሉንም በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች በዚህ ደረጃ ተንበርካኬ እንዲሆኑ በየቀኑ እንዲደሙ የተደረገው በመጀመሪያ ደረጃ ያሏቸውን ድርጅቶች የነበሯቸውን ድርጅቶች በመበተን ነው። ስለዚህ ያንን ስልት ተከትለው ትግራይ ውስጥ መምጣት ይፈልጋል። የትግራይ ህዝብ ደግሞ ብሔራዊ ድርጅቱን ጠብቀዋል። ስለዚህ የህወሀትን እጣ ፈንታ ሊወስን የሚችለው ከአሁን በኋላ የትግራይ ህዝብ ብቻ ነው። የትግራይ ህዝብ ካልፈለገው ህወሀት ከገጸ ምድር ይጠፋል። ህወሀት የትግራይን ህዝብ በልኩ ካገለገለ የትግራይን ህዝብ የሚጠብቀውን የሚፈልገውን ከሟላ ደግሞ ማንንም ሊነካው አይችልም። ሁሉም እየከሸፈ እያፈረ ራሱ ከገጸ ምድር በራሱ ጊዜ እያጠፋ ይሄዳል። ሙልጌታ፣ እንግዲህ የአቶ አማኑኤል አሰፋን ማብራሪያ ሰምተናል። በተጨማሪም ደግሞ ከህወት በቀጥታ መግለጫውንም እንዲሁም አገራዊ ጉዳዮችን በተመለከተ ማብራሪያ እንዲሰጡን የህወት ስራ አስፈጻሚ አባል አቶ ጌታቸው ረዳ ስልክ ደውለን አግኝተናቸዋል። የስልክ መቆራረጥ አስቸግሮን፣ እንዲሁም ደግሞ በመግለጫውም ሆነ በተጨማሪ ሀገራዊ ጉዳዮች ላይ ውይይት ለማድረግ ቀጠሮ ሰጥተውናል። ህወት ባወጣው መግለጫ ላይ ደግሞ የፌዴራሉ መንግስት በተለይ የጠቅላይ ሚኒስትሩ ጽፈት ቤት ቢሮ ምን ምላሽ አለው በሚል ከፕሬስ ሴክረተሪ ኃላፊው አቶ ንጉሱ ጥላሁን ጋር ቃለ ምልልስ አድርገናል። ቃለ ምልልሱ ይቀጥላል። ሙልጌታ ካንተ ጋር በዚሁ ልሰናበት። እናመሰግናለን። አመሰግናለሁ። አቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። አመሰግናለሁ እኔም ስለጋበዛችሁ። እንግዲህ ዛሬ ለጥያቄ መነሻ ይሆነኝ ዋናው ምክንያት ህዝባዊ ወያኔ ሀርነት ትግራይ ወይም ህወሓት ያወጣው መግለጫ ነው። አገሪቱን ወደ ማፍረስ እየወሰዷት ነው የሚል መግለጫ ወጥቷል። በእናንተ በኩል የጠቅላይ ሚኒስትር ጽህፈት ቤት በዚህ መግለጫ ላይ የሚሰጠው ምላሽ ምንድን ነው? ያበዛል። ቶሎ ቶሎ ነው መግለጫ የሚያወጣው። ይሄ ደግሞ ያው በመደጋገም እና በመጮህ ውሸትን እውነት ማስመሰል ነው። ያው እንደሚታወቀው ሰው ችግር ሲኖርበት ብዙ ይጮሃል። ስለዚህ ህወሓት እንደ ድርጅት ሳይሆን አሁን የበላው የሚያስጮኸው ቡድን፣ የሌባ አይነ ደረቅ መልሶ ልብ ያድርቅ እንዲሉ ሀገር ዘርፎ ሰርቆና ገፎ የትግራይን ህዝብ ጥንት ሳይሆን ዛሬ አስታውሶት ሲ ዘርፍ ሳያስታውሰው የተወሸቀበት ቦታ ሆኖ ይሄ ቡድን ለሚያወጣቸው መግለጫዎችና ጩኸቶች በየጊዜው መልስ መስጠት ስራ መፍታት ነው። በአጠቃላይ የተለመደ ጩኸት ስለሆነ በዛ ያንዳንዱ ነገር ላይ ምላሹ መስጠት አስፈላጊ ነው ብዬ አልወስድም። ሀገር እየፈረሰች ነው የሚለው ለማፍረስ እየሰራን የኢትዮጵያ መንግስት ደግሞ እንዳትፈርስ እያዳነ ህዝባዊ አንድነታችን፣ ህብረተሰባዊ አንድነታችን ተጠብቆ እንዲኖር ሁሉም ባለቤት የሆነባት ኢትዮጵያ እንድትገነባ ጥቂቶች አድራጊ ፈጣሪነት ይዘው ሲመዘብሯት የነበሩበት ሲጨኩኑባት የነበሩበት ሁኔታ ይቅር ብሎ ኢትዮጵያን ህብረ ብሔራዊ አንድነቷና እውነተኛ ፌዴራላዊ ስርዓት ገንብቶ ለሚቀጥለው ትውልድ ለማሸጋገር እየለፋ እየወጣ እየወረደ ያለ መንግስትና ህዝብ በመሆኑ ኢትዮጵያ እየፈረሰች ነው ካለ በመግለጫው፣ ኢትዮጵያ አትፈርስም እንደምትመኟት። ከፈረሰችም እናንተ አእምሮ ውስጥ ነው። ሀገር እንዲፈርስ መስራት ብቻ ሳይሆን አቅዶ ሲንቀሳቀስ የነበረ ቡድን ስለሆነ ኢትዮጵያ አትፈርስም። ምናልባትም የፈረሰችው ኢትዮጵያ የዘራፊ ቡድን ጭንቅላት ውስጥ ነው ያለችው ነው መልሱ። አቶ ንጉሱ እንግዲህ ለዚህ ህወሀት በምክንያት የሚያነሳው የሚጠቅሰው ሰሞኑን ከተፈጠረው በሰላማዊ ዜጎች ላይ በተነጣጠረ ጥቃት የሞቱ ሰዎችን የለፍቶ አዳሪ ሰዎች የነጋዴዎች ንብረት መውደሙን፣ መቃጠሉን ይሄ ነገር ደግሞ የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ ጊዜ ጀምሮ በተደጋጋሚ እየደረሰ ያለ መሆኑንም ጭምር በመጥቀስ ነው። እና ይሄ በዚሁ እየቀጠለ ከሄደ አመላካች ነው የሚል ነው በመግለጫው የተካተተው። ስለዚህ አሁን በሰጡኝ ምላሽ አትፈርስም ማለት ብቻውን ማረጋገጫ ይሆናል ወይ? ማረጋገጫው ምንድን ነው? ኢትዮጵያ እንድትፈርስ ይሄ ቡድን እየሰራ ያለው ብሔር ብሔረሰቦችንና ህዝቦችን በማጋጨት አንዱን በሌላው ላይ በማነሳሳት በተነሳሳው ችግር ላይ ደግሞ ነዳጅ በመነስነስ የሚሰራው ስራ ስለሆነ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች አማራው ከኦሮሞው፣ ኦሮሞው ከሲዳማው፣ አማራው ከአፋሩ፣ ሶማሌው ከአፋሩ ካልተጋጨ ህወሀት ስለማይኖር ይሄንን ሲወለድ ጥርሱን ነቅሎ ያደገበት ብቻ ሳይሆን ያረጀበት ያፈጀበት የሴራ ፖለቲካ ኢትዮጵያን አላፈረሳትም። ኢትዮጵያን ለማፍረስ ኢትዮጵያውያንን ማጋጨት፣ ማናጨት፣ ማባላት፣ ታርጋ መለጠፍ ስለሆነ በተለጠፈ ታርጋ በተመዘበረ ገንዘብ ጥርስ ተነቅሎ በታደገበት ሴራ ሀገር የማተራመስ እናም ጠላት ከውስጥ ይሁን ከውጭ ይሄንን ግብና ዓላማ ያሳካል እስካለ ድረስ የማይቆራኘው የማይዛመደውና የማይጋባው ጋብቻ ስለሌለ ከውስጥም ከውጭም ይሄን ሊያስፈጽሙልኝ ይችላሉ ያላቸውን ወገኖች በመጋባትና በመዛመድ ለዚህ አስፈላጊውን ስልጠናና ገንዘብ በጀት በመመደብ የሚያንቀሳቅሰው ኃይል በመሆኑ እንዳለመው እንዳሰበው ኢትዮጵያ ልትፈርስ አትችልም። ነገር ግን ይህ በሚሰራው ሴራ ዛሬ ብቻ ሳይሆን ሀያ ሰባት አመት ሙሉ ብሄርና ብሄር ሃይማኖትና ሃይማኖት እንዲጋጭ በመጽሐፍ ተጽፎ ስልጠና ተሰጥቶ ትርክት ተመዞ ተተርኮ በህዝቦች መካከል ወደ ጥፋት እንዲያመራ ስምር ይሰጥቶ የሚሰራ በመሆኑ ይሄንኑ መልሶ በሚዲያዎች በአግባቡ በማጀብና በተጠና ሁኔታ በመንቀሳቀስ ይህንን የማፍረስ ሴራ በማክሸፍ እና ማስቀጠል ላይ እየተናነቅን ያለን በመሆኑ እኛ የምንለው ኢትዮጵያ የምትፈርሰው እኛ ኢትዮጵያውያን አንድነታችን ሲፈርስ ስንጣላ፣ ስንባላ ነው። ዋጋ ከፍሎ ሀገር ገንብቶ ለኢትዮጵያ ዋልታና ማገር የኖረው ሕዝብ ስር ተሸሽጎ የትግራይ ሕዝብ የገነባትን ሀገር እዚያው ተቀምጦ ሲያፈርስ የሚያይና የሚቀመጥ መስሎት እንኳን አይደለም ምላ ኢትዮጵያውያን ገንዘቡን አዋጥቶ የገነባውን ግድብ ውሃ እንዳይሞላ እንቅፋት ሲሆን፣ የትግራይ ህዝብም መቼም ቢሆን ከኢትዮጵያዊነቱ ዞር አይልም ና የደረሰ ጊዜ ነጻ የወጣለት ዝም እንደማይለው ስለሚገነዘብ ቶሎ ቶሎ ጩኸት ያሰማል። ነገር ግን ህወሀት ይህንን አገር መምራት ከጀመረበት ጊዜ ጀምሮ በተለይም የአማራና የኦሮሞን ህዝብ በማባላት ስንት በደልና ግፍ እንደደረሰ አንዱን ትምክተኛ ሌላውን ጠባብ ብሎ በመፈረጅ ስንት ሰቆቃና ስቃይ እንደደረሰ ሁሉም ኢትዮጵያዊ የሚገነዘበው ነው። ይህንኑ ዛሬም እጅቱ ራሱ ጥርሱን ነቅሎ ከተመሰረተ አርባ አምስት አመት ሊሞላው ሲል ከማጣላት፣ ከማናጨት፣ ከማፋጨት ባህሪው የማይወጣ በመሆኑ ይህንን ያደርጋል። ይሄን ሲያደርግ እውነት ነው ዜጎች ተፈናቅለዋል ትናንትም ዛሬም ቤቶች ተቃጥለዋል ትናንትም ዛሬም ሰዎች ሞተዋል ትናንትም ዛሬም ስለሆነም ዋናው መንግስት ኢትዮጵያዊ አንድነታችንና ህብረ ብሔራዊ አንድነታችን አጎልብተን ወንድም በወንድሙ ላይ አይነሳሳ ብለን እነዚህን ሕዝብን የማባላት የተቀመሩ ቃላትና ተግባራት፣ ረቂቅ ተግባራት የማስቆም ስራና ማስቀጠል ነው። ኢትዮጵያ አትፈርስም ስንል ሕዝቡ እየነቃ እያወቀ ዞር በሉ እያለ ስለሆነ ዛሬም መንግስትን ደግሞ ሕግ አስከብርልን እርምጃ ውሰድልን እያለ መንግስትም ተመጣጣኝ እርምጃ እየወሰደ ስለሆነ ትግል ስለሆነ የሚያሸንፈው የኢትዮጵያ አንድነት የሚያሸንፈው የኢትዮጵያውያን ፍቅር እንጂ የኢትዮጵያ መበታተንና የኢትዮጵያውያን መባላት አይደለም። ስለዚህ ኢትዮጵያ አትፈርስም። የህወሀት ፓርቲ ባወጣው መግለጫ በአጠቃላይ ለዚህ ተግባር ዋናው ተጠያቂ የሚያደርገው አራት ኪሎ እያለ የሚጠራውን የፌዴራል መንግስት ነው። ይህ ለዚህ ምክንያቱ ደግሞ የሰጠው የህዳሴን ግድብ በመደራደር በተለይ በቀጥታ ጠቅላይ ሚኒስትሩ ከሸጡት በኋላ ያንን ሽፋን ለመስጠት ነው የሚል ነገር አንስቷል። አሁን ደግሞ እርሶ የሚሉኝ ህወሀት ነው ይሄንን እያደረገ ያለው ነው። ላለፉት ሁለት አመታትም አሁንም የቅርብ ጊዜውን ብናየው ህወሀት ነው ነው የሚሉኝ። የእኔ ጥያቄ የፌዴራሉ መንግስት ህወሀት ይህንን ለማድረጉ ማስረጃ ካለው የደህንነት መዋቅሩ እነዚህን ነገሮች ቀድሞ በመድረስ ለምን ሊያከሽፋቸው አልቻለም? የደህንነት መዋቅሩ ጠንካራ አይደለም? እንዴት እነዚህ ነገሮች ከመድረሳቸው በፊት ሊገታቸው አልቻለም? ሲሆን የደህንነት መዋቅሩ ጠንካራ ባይሆን ኖሮ፣ የተለወጠ ተቋም ባይሆን ኖሮ፣ የጸጥታ መዋቅሩ ባይናበብ ኖሮ፣ ኢትዮጵያዊነት ባይላበስ ኖሮ ዛሬ ሁላችንም አልቀን ነበር። ከዚህ በላይ ከሀጫሉ በላይ ኢትዮጵያውያን እንቁ እንቁ ልጆች፣ ትላልቅ የኢትዮጵያ ተቋማት ወድመው ነበር። እንደቅዱ ቢሆን ኖሮ እያንዳንዳቸው ህወሀት የሚተክላቸው እሾሆች በጸጥታ መዋቅሩና በደህንነት መዋቅሩ ንቅስ እየተደረጉ እየተነቀሉ ግን ደግሞ ለህዝብ ደህንነት ሲባል በመንግስት ደረጃም በደህንነት መዋቅሩ ደረጃም የሚታወቁ ተጨባጭ ነገሮች በመያዛቸውና እየከሸፉ በመሄዳቸው እንጂ ዛሬ ብዙዎቻችን እንደዚህ ቡድን አላማ ቢሆን ሰኔ ሁለት ሺ አስር መስቀል አደባባይ ጠቅላይ ሚኒስትሩን ጨምሮ ለመግደል ቦምብ ከማፈንዳት ጀምሮ ታዋቂ አመራሮችንና ግለሰቦችን ያውም በግለሰብነታቸው ሳይሆን ብሄራቸው ሃይማኖታቸው፣ ማንነታቸው፣ አካባቢያቸው ትርጉም ባለው ደረጃ የነሱ መሞት ብቻ ሳይሆን ቀጣይ የብዙዎች ሞት፣ የብዙ ተቋማት ውድመት፣ የብዙ ከተሞች ጥፋት እና የሀገር መፍረስ በሚያስከትል ደረጃ ታቅደው፣ ተቀነባብረው፣ ስምሪት ተሰጥቶባቸው፣ ገንዘብ ተመድቦላቸው፣ ስልጠና ተሰጥቶባቸው የሚሰማሩ ስምሪቶች ባይከሹ ኖሮ እስካሁን በዚህ ሁለት አመት ውስጥ ኢትዮጵያ እና ሁላችንም አሁን ባለንበት ሁኔታ ባልነበርን ነበር። ይህንን ላረጋግጥልሽ። ወደ ሁለተኛ ህወሀት ሁልጊዜ እንደ ሀጫሉ አይነት ምልክት የሆኑ የኦሮሞ ወጣት ምልክት የኢትዮጵያውያን የለውጥ ፍላጎት መሰረት እና ምልክት በህወሀት በራሱ ሲታሰር፣ ሲሰቃይ፣ ሲሳደድ ዘፈኑ እንኳን በአደባባይ በአዳራሽ እንዳይዘፈን ሲከለከል በዘፈነበት ጊዜ እንኳን የእኩልነት ዘፈን ዘፍኖ የኦሮሞን ህዝብ ጥያቄ ባቀነቀነበት እንዴት ያጫሉ የጸረ ህዝብ ዘፈን በአዳራሽ እንደዚህ ይዘፈናል በሚዲያስ እንዲ ይተላለፋል ተብሎ መላው ኢትዮጵያውያን የማይረሳው ድንፋታና የማናልብኝነት ንግግር ከተስተናገደ ሁለት ሶስት አመታት ናቸው። ሁሉንም ተግባራት በባለቤትነት ከፈጸመ በኋላ ጩኸቴን ቀሙኝ እንዲሉ ህወሀት ለሆነ አካል መስጠት ስላለበት የህዳሴ ግድቡንም ማደናቀፍ ካለበት ታርጋ መለጠፍ ስላለበት ተሸጧል ይላል። ለምንድን ነው ተሸጧል የሚለው? ኢትዮጵያን ወደ ብልጽግና መንገድ መምራት ሲገባ የኢትዮጵያውያንን ሀብት ንብረት በመሸጥ የሚቀራመጥ ኃይል በመሆኑ አሁንም ሀብት ንብረት መርከብ ጭምር በመሸጥ የለመደው ልምዱ ግድብም እየተሸጠ ነው በሚል ይሄንን ያቀነቅናል። አሁን ግድቡ ሲሞላ፣ ውሃ ሲይዝ፣ ኢትዮጵያውያን በዚህ ደስታ ሀሴት ሲሞሉ ምን እንደሚል ደግሞ ቀናት ይወስኑታል። ከጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ጋር ያደረግነው ቃለ ምልልስ አልተጠናቀቀም። በዚህ በሕወሓት መግለጫና በሌሎች ጉዳዮች ላይ የሰጡን ምላሽ ቀሪ ክፍል በነገው ምሽት ይቀርባል አድማጮች። በሌላ በኩል ደግሞ የሕወሓትንም የፌዴራል መንግስቱንም ሀሳብ አካተን በተጨማሪም የሌሎች የመፍትሄ ሀሳብ የሚያመላክቱ አንጋፋ ፖለቲከኞች አስተያየት ጭምር አካተን። በሌላ ዘገባ እናስደምጣችኋለን። አመሰግናለሁ። ሲሆን የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ዋና አዘጋጅ ትዝታ ብላቸው፣ ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገርኳችሁ ሰሎሞን አባተ ነኝ። እባኮ ራስዎን ከኮሮና ቫይረስ መጠበቅ አይዘናጉ። ሰላም ጤና ይስጥልኝ። በደህና አደሩ